አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። በአፍሪካ ላይ የሚቀየስ ፖሊሲ በእርዳታ ሳይሆን በንግድ ላይ እንዲያተኩር ሀሳብ ቀረበ፣ ኢትዮጵያ አዲስ የአረንጓዴ ኢኮኖሚ ስትራቴጂ ማውጣቷ ተገለጸ የሚሉትን ርዕሶች ነው ዛሬ የምንመለከተው የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የአፍሪቃ ጉብኝትን ተንተርሶ በኒውዮርክ ታይምስ ጋዜጣ የአስተያየት አምድ ላይ የወጣ ጽሁፍ የቀድሞ ፕሬዚደንት ጆርጅ ቡሽ ለአፍሪቃ ያደረጉትንና የወቅቱ ፕሬዚደንት ኦባማ የአፍሪካ አስተዋጽኦን ያወዳድራል። በፕሬዝደንትነት ስራቸው ብዙ ድክመቶች የታዩባቸው ጆርጅ ቡሽ ለአፍሪቃ ባወጡት እቅድ መልካም ስም ማትረፋቸውን ጽሁፉን ያቀረቡት ዴቪድ ካምፍ ገልጸዋል። ካምፍ የዩናይትድ ስቴትስ የዓለም አቀፍ ልማት አገልግሎትና ፕሬዚደንት ቡሽ በሩዋንዳ የተዛመተውን የኤድስ በሽታን ለመግታት ያወጡት የአስቸኳይ ጊዜ እቅድ የኮሚኒኬሽንስ ኃላፊ ሆነው አገልግለዋል። ፕሬዚደንት ቡሽ ሩዋንዳን በጎበኙበት ወቅት ያገኙት ሞቅ ያለ አቀባበል ተገቢ ነበር። ምክንያቱም በአፍሪቃ የተዛመተውን ኤድስ በሽታን ለመከላከል ከ15 ቢሊዮን ዶላር በላይ መድበዋል። ከሰሃራ በመለስ ባሉት ሀገሮች አንታይ ሪትሮቫይራል የተባለውን የኤድስ መድኃኒት የሚያገኙት ህሙማን ቁጥር ከአንድ መቶ ሺህ ወደ 2 ሚሊዮን ከፍ ብሏል ይላል ጽሁፉ። ፕሬዚደንት ኦባማ ግን አፍሪቃን በሚመለከት እስካሁን ባለው ጊዜ እንዲህ ደምቆ የሚታይ ነገር አልሰሩም። ሆኖም አሁን በቀራቸው የሥራ ጊዜ በአፍሪቃ ላይ አያተኩሩም ማለት አይደለም ይላሉ ጸሐፊው። ፕሬዚደንት ኦባማ አንዳንድ የሚሞገሱ ተግባሮችን እንደፈጸሙ ጽሑፉ ሲገልጽ የብሩንዲ ፕሬዚደንት ፒየር እንኩሩንዚዛ ህገ መንግስቱ ከሚፈቅደው ውጭ ለሶስተኛ ጊዜ ለፕሬዝዳንትነት ለመወዳደር ሲወስኑ ግጭት ሊነሳ ይችላል በሚል ስጋት ቅድመ ዝግጅት በማድረግ ረገድ ፕሬዝዳንት ኦባማ መልካም ስራ ሰርተዋል ይላል። ሀገሪቱ በትርምስ አፋፍ ላይ የደረሰች ቢሆንም የኦባማ አስተዳደር ቡሩንዲ ውስጥ ግጭት እንዳይነሳ ለመከላከል የወሰደው እርምጃ በቀላሉ የሚታይ እንዳልሆነ ጠቁሟል። በማዕከላዊ አፍሪቃ ሪፑብሊክ የተካሄደው የእርስ በርስ ጦርነት በከፋ ደረጃ ላይ እንዳይደርስ በማድረግ ረገድ የኦባማ አስተዳደር ንቁ ተሳትፎ እንደነበረው ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል። በምዕራብ አፍሪቃ የኢቦላ በሽታ በተዛመተበት ወቅትም በቦታው የተመደቡት የአሜሪካ ወታደሮች የበሽታውን መዛመት በመግታት ተግባር ያበረከቱት አስተዋጽኦ ብዙም አልተነገረለትም። ፓወር አፍሪካ በሚል ስያሜ አፍሪቃ ውስጥ የበለጠ የኤሌክትሪክ መብራት ኃይል ተደራሽነት እንዲኖር ፕሬዚደንት ኦባማ ያመነጩት እቅደ ሀሳብ ለወደፊት ትልቅ ጥቅም የሚያስገኝ መሆኑን ጽሑፉ ያወሳል። ይሁንና ዩናይትድ ስቴትስ ለአፍሪቃ ከዚህ የበለጠ ልታደርግ እንደምትችል ጽሑፉ ይጠቁማል። በዋሽንግተን ስለ አፍሪቃ ያለው አመለካከት ጊዜ ያለፈበት ነው። አሸባሪነት ነገና ለወደፊት ስለሚኖረው አንደምታ ከማሰብ ይልቅ አሸባሪነትን አሁኑኑ ለማቆም በሚደረገው ጥረት እንደተገታ ይጠቅሳል። የአሜሪካ የወደፊት የአፍሪካ ፖሊሲ በእርዳታ ላይ ሳይሆን በንግድ ላይ ማትኮር ይኖርበታል። ከጸጥታ አጋርነት ይልቅ ከሰፊው ሕዝብ ጋር የበለጠ ግንኙነት ማድረግ ያስፈልጋል። ዲሞክራሲያዊ እሴቶችን በማክበር ላይም ጠንከር ማለት ያስፈልጋል። በመጀመሪያ ደረጃ አበይት ግጭቶች በሚካሄዱባቸው ቦታዎች እንዲያተኩርና ሰብአዊ መብትን በሚረግጡት ላይ ጫና ማድረግ ያስፈልጋል። ለምሳሌ የኢትዮጵያ ጨቋኝ መሪዎች በጸረ ሽብር ትግል ላይ በሚያደርጉት ድጋፍ ይሸልማሉ። ፕሬዚደንት ኦባማ አዲስ አበባ ያሉትን የጸጥታ አጋሮች ከማሞገስ ይልቅ የተቃዋሚዎችን ድምፅና የመናገር ነጻነትን በማፈን ተግባራቸው በይፋ መንቀፍ ይኖርባቸዋል ሲል በኒውዮርክ ታይምስ ጋዜጣ አስተያየት አምድ ላይ የወጣው ጽሑፍ ያትታል። የጋርዲያን ጋዜጣ ድረገጽ ደግሞ ኢትዮጵያ የአየር ለውጥ የሚያስከትለውን ችግር ሊቋቋም የሚችል አረንጓዴ ኢንዱስትሪ ለማዳበር እንደተነሳሳች ይገልጻል። ኢትዮጵያ የቀየሰችው የአካባቢ ብክለትን ለመቋቋም የሚያስችል የዘላቂ ኢኮኖሚ እቅድ ሀገሪቱን በአስር ዓመታት ውስጥ የመካከለኛ ገቢ ቦታ እንዲኖራት ለማድረግ እንደሆነ ጋርዲያን ላይ የወጣው ጽሑፍ ጠቁሟል። የአውሮፓ ሕብረት ያወጣውን የመርዛማ ጋዝ ልቀትን የማስወገድ ደረጃን መሰረት በማድረግ አዲስ አበባ ውስጥ በመገንባት ላይ ያለው አንድ መቶ ሀያ ሚሊዮን ዶላር የሚፈጅ ውጥን የከተማይቱን የቆሻሻ ክምር በማቃጠል አምሳ ሜጋዋት የሚሆን የኤሌክትሪክ መብራት ኃይልን ያመነጫል። የቆሻሻ ክምሮችን አቃጥሎ ወደ ኤሌክትሪክ መብራት ኃይል አቅርቦት የሚለውጠው እጅግ ዘመናዊ የሆነው መሳሪያ በአንድ ዓመት ውስጥ ሰፊ ቦታ የያዘውን የቆሻሻ ማጠራቀሚያ ቦታን ይተካል። በአሁኑ ወቅት በተጠራቀመው የከተማይቱ ቆሻሻ ላይ ዝናብ በሚዘንብበት ጊዜ መርዛማ ፍሳሾች በአካባቢው ወዳሉት ወንዞች ይፈሳሉ፣ መርዛማው ልቀትም ወደ ህዋው ይወጣል። የቆሻሻ ማጠራቀሚያው መሳሪያ የሚገነባው ታዲያ ይህን ችግር ለማስወገድ ከመሆን አልፎ የመብራት ኃይልም ለማመንጨት እንደሆነ ደጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሁፍ ጠቁሟል። ይህን የምናደርገው ልማታችን ዘላቂ እንዲሆን ለማረጋገጥና ዓለምን የሚጠቅም አዎንታዊ አስተዋጽኦ ለማበርከት ነው ሲሉ የአካባቢ ጥራትና የደን ልማት ሚኒስትር በለጠ ታፈረ መናገራቸውን ጽሁፉ ጠቅሷል። ኢትዮጵያ የቀየሰችው የአካባቢ ብክለትን ለመቋቋም የሚያስችል የዘላቂ ኢኮኖሚ ስትራቴጂ ባለፈው ወር ለተባበሩት መንግስታት ድርጅት ቀርቧል። ይህ ቅድ በሚገባ በተግባር ላይ ከዋለ በኢትዮጵያ የሚፈራረቁት ድርቅና የጎርፍ መጥለቅለቅ ሊወገድ እንደሚችል ጽሑፉ ያወሳል። በአዲስ አበባ ዙሪያ ያሉት ያረጁ መኪኖች ጭስ እያቦነኑ ያልፋሉ፣ ወንዞቹም በቆሻሻ ተሞልተዋል ሲልም ጽሑፉ አክሏል። የአረንጓዴው ኢኮኖሚ ስትራቴጂ አራት ምሰሶዎች እንዳሉት ዘ ጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሑፍ ሲገልጽ ሪኒዌብል ኤነርጂ ከሀገር የተፈጥሮ ሀብት የሚመነጭ ኤነርጂ፣ የእርሻ ዘርፍን ዘመናዊ ማድረግ፣ ደን ማስፋፋትና ኤነርጂን የሚያብቃቃ ቴክኖሎጂ ናቸው ይላል። ይህን በተግባር ላይ ለማዋል ግን ብዙ መዋዕለ ንዋይ እንደሚያስፈልግ ባለፈው ዓመት የተደረገ ጥናት አመልክቷል። አንድ ጥሩ ነገር ግን የኢትዮጵያ መንግስት የሀገሪቱ ሕዝብ በዛፍ ተከላ፣ ውሃ በማቆር የአፈር መሸርሸርን ለማስወገድ እርከን በመስራት ረገድ የሀገሪቱን ሕዝብ ለማስተባበር የሚችል መሆኑ ነው። ኢትዮጵያ ያወጣችው አዲስ እቅድ ሙሉ በሙሉ ሊተገበር የሚችለው ዓለም አቀፍ እርዳታ እንድታገኝና ዓለም አቀፍ የመዋዕለ ንዋይ ፍሰት እንዲመጣ ከተለያዩ ወገኖች ጋር የምታደርገው ንግግር ስምምነት ላይ ሲደረስ እንደሆነ የኢትዮጵያ መንግስት አዲሱን የአረንጓዴ ኢኮኖሚ ስትራቴጂውን ለተባበሩት መንግስታት ድርጅት ባቀረበበት ወቅት እንደገለጸ። በከፍተኛ ደረጃ የሚደረገው ንግግርም በመጪው ታህሳስ ወር ፓሪስ እንደሚቀጥል መታወቁን ጽሑፉ አውስቷል። እስከዛው ድረስ ግን ኢትዮጵያ የግል መዋዕለ ንዋይን ያካተቱ የተለያዩ አማራጮችን እየመረመረች መሆኗን ዘ ጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሑፍ ገልጿል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ